ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዶክተር ጸጋዬ ተገኑ በስቶክሆልም ዩኒቨርሲቲ የሕዝብ እድገት ተመራማሪ በቅርቡ የኢትዮጵያ ምጣኔ ሀብት ስትራቴጂያዊ እና አዲስ የፖሊሲ ዲዛይን ያሸዋል በማለት አንድ መጣጥፍ ለንባብ አብቅተዋል። የኢትዮጵያ የምጣኔ ሀብት ስትራቴጂዎች ያሹታል፣ አዲስ የፖሊሲ ዲዛይንም ያስፈልገዋል ሲሉ ምን ማለት ነው? ኢትዮጵያ ቀደም ሲል የምጣኔ ሀብት ስትራቴጂ የላትም ነበር ማለት ነው? ጥያቄው ሰፊ ነው። የምጣኔ ሀብት ስትራቴጂ አለ ተብሎ በትንሽ ጊዜ የተሰማበት ጊዜ አለ። ይኸውም በፈረንጆች አቆጣጠር ከሁለት ሺህ ሁለት እስከ ሁለት ሺህ አስር የፖቨሪቲ ሪዳክሽን ስትራቴጂ የሚሉት ነበረ። ድህነትን ለማጥፋት ድህነትን ለመቀነስ የሚል ስትራቴጂ ነበረ። እሱ ያው በትምህርትና በጤና ላይ ብቻ ያተኮረ ስለነበረ ከሱ የሚሻል እድገትንም የሚያመጣ ስትራቴጂ ያስፈልጋል ተብሎ ከሀያ አስር በፈረንጅ አቆጣጠር እስከ ሀያ አስራ አምስት ይሄ የግሮዝ ኤንድ ትራንስፎርሜሽን ፕላን የሚል መጣ። እሱም እንደ ስትራቴጂ ከተወሰደ ቀጥሎ ከሀያ አስራ አምስት እስከ ሀያ ሀያ እንደገና የግሮስ ትራንስፎርሜሽን ፕላን ሁለተኛ ክፍሉ መጣ። እንግዲህ ስትራቴጂ ብለን ከወሰድን እነኚህን እንደ ስትራቴጂ ልናያቸው እንችላለን። የግሮስ ትራንስፎርሜሽን ፕላን ለአስር አመት የነበረ ነው። ፖቨሪቲ ሪዳክሽን ተብሎ ነትን በመቀነስ የወጣው ለአስር አመት ጊዜ የነበረ ነው። እንግዲህ እነኚህ እንደ ስትራቴጂ ከተወሰዱ ስትራቴጂ ልንላቸው እንችላለን። ግን ከዛ በፊት ስትራቴጂ አልነበር። አብዛኛው የነበረው የሴክተር ፖሊሲ ነው። የእርሻ ፖሊሲ አለ፣ የኢንዱስትሪ ፖሊሲ አለ፣ ከዛ የጤና የትምህርት ፖሊሲ አለ። እና በእነዚህ የሶሻልና የኢኮኖሚ ፖሊሲዎች ተብሎ የተከፋፈሉ ነበሩ። እንግዲህ በኋላ ነው እንግዲህ በስትራቴጂ መልክ ለመቅረጽ አስተሳሰቡ የመጣ ግን እነኚህ ስትራቴጂዎች እንግዲህ የፖቨሪቲ ሪዳክሽን ስትራቴጂ ራሱ አልሰራ ስለባለ ነው ወደ ግሮዝ ኤን ትራንስፎርሜሽን ፕላን የተገባው። እና የግሮዝ ትራንስፎርሜሽን ፕላኑ ውጤት ስላላመጣ ነው አሁን ያለው የፕሮስፐሪቲ ፓርቲ አሁን ያወጣው አንድ የቴን ይርስ ፐርስፔክቲቭ ፕላን የሚል አለ። እሱ ወጥቷል እንግዲህ እነኝህን እንደ ስትራቴጂ እናያቸዋለን አናያቸውም? በኋላ ልናወራ እንችላለን። ምክንያቱም ስትራቴጂ ስንል ምንድን ነው? ምን አይነት ስትራቴጂዎች ናቸው የሚያስፈልጉት? ችግሩን ለመፍታት ይሄ እንደ ስትራቴጂ ከተወሰደ ማለት ነው፣ የፖቨርቲ ሪዳክሽን እና የግሮት ኤንድ ትራንስፎርሜሽን እንደ ስትራቴጂ ይወሰዳል ብለው ሰዎች ካሉ ብዙ ጊዜ እኔ እንደ ፖሊሲዎች በውስጡ ብዙ ፖሊሲዎች የያዙ አድርጌ ነው የማየው እንደ ስትራቴጂ ይወሰዳሉ ከተባሉ እሱም ራሱ ይሄው እንደምናየው አልሰራም። ያመጣ ውጤት የለም። ሲቀየር ነው የምናየው እንጂ ራሱን አሳክቶ የተቀየረ ነገር አይደለም። እና የምናየው ኢትዮጵያ ላይ ስትራቴጂ አስተሳሰብ ሳይሆን የስትራቴጂክ ቲንኪንግ ሳይሆን ብዙ ጊዜ ፖሊሲዎች እንዴት እንምረጥ፣ የትኛው ፖሊሲ ጥሩ ነው እና የትኛው ፖሊሲ ነው አፈጻጸሙ ደካማ የሆነው እና አፈጻጸሙን ድክመት እንዴት እናሻሽላለን፣ ወይ ሌላ ፖሊሲ እንተካም፣ ወይ ሌላ ኢንተርቬንሽን ኢንስትሩመንት እንፈልግ፣ ወይ የሚለ ላይ ነው እንጂ ትኩረቱ ስትራቴጂክ የሆነ ቲንኪንግ የለም። እንዳስቀምጡት በተለይ በጽሁፎም ላይ ይጠቅሰዋል። ለኢትዮጵያ ዘላቂ የምጣኔ ሀብት ብልጽግናን ሊያስገኙ የሚችሉ ያላቸውን ዋነኛ ዘርፎች በሶስት ግቦች አስፍረው አስቀምጠዋል። እነኚህ ሶስት ዋነኛ ግቦች ምንድን ናቸው? እንደምንስ ነው ዘላቂ የሆነ የምጣኔ ሀብት ብልጽግናን ለኢትዮጵያ ሊያስገኙ የሚችሉት? እሱን ከመመለስ በፊት ስትራቴጂ ምንድን ነው የሚለውን ዲፋይን ብናደርገው ስትራቴጂ በምንልበት ጊዜ አንደኛ ቪዥን አለ። ቪዥን ወዴት ነው አገሪቱ አንድ ደርስ የምንፈልገው፣ ይህ መቀመጥ አለበት። አሁን ለምሳሌ የአስር አመት ፕላኑ አሁን መንግስት ያወጣው ሚድል ኢንካም ካንትሪ የሚል አለ። ወደ መለሰኛ ገቢ ያላቸው ሀገሮች እናሳድጋታለን የሚል አለ። ቪዥን ጥሩ እሺ፣ ግን እዛ መድረሱም በምንድን ነው የምናረጋግጠው? ምንድን ነው መለኪያችን የሚለው የለው። ምንድን ነው የምንለካበት? ስለዚህ ስትራቴጂ ቪዥን ብቻ ሳይሆንም እዛ ለመድረሻም መለኪያዎች ያስፈልጉታል። ለምሳሌ ስራ ፈጠራ ነው፣ የሰዎችን ገቢ መጨመር ነው፣ ከተማዎችን ማልማት ነው፣ ክልሎች እንዲለሙ ማድረግ ነው፣ ወረዳዎች በኢኮኖሚ እንዲያድጉ ማድረግ ነው። እነዚህ በትክክል ተለይተው መቀመጥ አለባቸው ስትራቴጂ ውስጥ ከዛ እዛ ስትራቴጂ ውስጥ እንዴት ነው እዚህ ላይ ሊያደርሱን የሚችሉት ምንድን ናቸው በሚለው ላይ ሌላ ደግሞ አስተሳሰብ አለ እና አሁን አንተ የጠየቀኝ አሁን እዛ ላይ እንድንደርስ እዚህ ላይ እንድንደርስ የሚያደርጉን ነገሮች ምንድን ናቸው? በእኔ አሁን ለምሳሌ ሶስት ጎል ስትራቴጂክ ጎል ብዬ የሞስ እያየኋቸዋሉ። አንደኛ የግል ሴክተሩን እንዲዳብር ማድረግ ፕራይቬት ሴክተር ደቨሎፕመንት ነው። ሁለተኛ ኢኮኖሚው መዋቅሩ መቀየር አለበት። ይሄ ትራንስፎርሜሽን የሚሉት አለ ከዚህ በፊት የተናገረ። ሶስተኛ የአካባቢዎች የክልሎች የአካባቢዎች ልማት ቴሪቶሪያል ደቨሎፕመንት ወይም ሪጅናል ደቨሎፕመንት የሚሉት አለ። እነኚህ መኖር አለባቸው። ሶስቱን እኔ እንዴት ነው የማያቸው? ልክ የአንድ ወንበር መቀመጫ ሶስት እግር አድርጌ ነው የማያቸው። እና እነኚህ ላይ ነው መንተራሲ ያለበት እንግዲህ ኢትዮጵያን ወደ መካከለኛ ገቢ ሀገሮች እናመጣታለን በምንልበት ጊዜ ማለት ለህዝቦች ስራ ፈጥረን ገቢያቸውን እንዲጨምሩ አድርገን አካባቢውን ቢለማ የምንፈልግ ከሆነ እነኚህ ሶስት የስትራቴጂክ ጎልስ መኖር አለባቸው። ፕራይቬት ሴክተር የፕራይቬት ሴክተሩ እድገት መኖር አለበት። የኢኮኖሚክ ትራንስፎርሜሽን መምጣት አለበት እና የቴሪቶሪያል የአካባቢ ልማቶች ከክልል አንስቶ እስከ ወረዳ አንስቶ እስከ ቀበሌ ድረስ ያሉ ልማቶች ፕላን መውጣት አለባቸው፣ መታሰብ አለባቸው እና እነኚህ ሶስቱን ማካተት አለበት። እነኚህ ሶስቱ ከወጡ በኋላ ነው አሁን ምን ምን አይነት ፖሊሲዎች እንውሰድ የሚለው ጥያቄው የሚመጣው። ከዚሁ ጋር አያይዘው በቀጣይነት ሌሎች በንዑስ ስትራቴጂ ዘርፍ አራት ነኛ ያሏቸውን አስፍረዋል። የሰው ሀብት፣ የምርት እድገት፣ የግብርና ርቀት፣ የማምረቻ ድርጅት እና መዋቅርን በተያያዥ ንዑስ ስትራቴጂ ውስጥ አስቀምጠዋል። እነዚህስ ምንም ማለት ናቸው? ከምጣኔ ሀብት ስትራቴጂ አኳያ ለዘላቂ ብልጽግና የሚያበቁት እንዴት ነው? ወደ አንደኛው ጎል ስንል ስትራቴጂክ ጎል አንደኛው ስንሄድ ለምሳሌ የፕራይቬት ሴክተሩን ማሳደግ በምንልበት ጊዜ እንደ እውነቱ ከሆነ በታዳጊ ሀገሮች ላይ ስራ የሚፈጥረው ፕራይቬት ሴክተሩ ነው። የእድገት ምንጩ ፕራይቬት ሴክተር ነው፣ ሌላ አይደለም። ይሄ በሙሉ ሳይንቲስቶች በሙሉ ይሄ ኢኮኖሚስቶች በሙሉ የሚተነትኑት ነገር ያለው የፕራይቬት ሴክተሩ ላይ ነው ፕራይቬት ሴክተሩ ነው ግብር የሚከፍለው ስራ የሚፈጥረው እድገትንም የሚያመጣው ይሄ የታወቀ በኢትዮጵያ ሁኔታ ውስጥ የፕራይቬት ሴክተሩ ቀጭጫዋል። ባለፉት ሀያ ዓመታቶች በተለይ ይሄ ፖቨሪቲ ሪዳክሽን ስትራቴጂ እና የግሮስ ትራንስፎርሜሽን ፕላን የሚባለው መንግስት ብቻ ነበር የሚሰራው እና መንግስት ብቻ ስለሚሰራው ራሱ ከጂዲፒ ውስጥ ያለውን በአብዛኛው አስተዋጽኦ የሚያደርገው የመንግስት እንቅስቃሴና አክቲቪቲ ነው እንጂ ፕራይቬት ሴክተሩ አይደለም። እና ፕራይቬት ሴክተሩ ወይ ጥገኛ ነው፣ ራሱን የቻለ አይደለም፣ ሊያድግም አልቻለም። እዚህ ላይ መተኮር አለበት፣ ፕራይቬት ሴክተሩ ላይ መተኮር አለበት። ይሄ አንደኛው ጎል ነው፣ ምንም ጊዜ የማናወላዳው ማለት ነው። ሁልጊዜ ማሰብ ያለብን አድጓል አላደገም ብለን የሚጠይቅ አሁን እንግዲህ ፕራይቬት ሴክተሩን ማሳደግ ምንድን ነው መደረግ ያለበት በሚልበት ጊዜ ሶስት ሰብ ስትራቴጂዎች ወጥተዋል። አንደኛው መነሻ የሚሆኑ ግሮዝ ፋክተርስ የሚባሉ አሉ እነሱ ላይ መስራት ማለት ነው። ፕራይቬት ሴክተር ማለት ለፕሮፊት የሚሄድ ያገኘውን ፕሮፊት ደግሞ መልሶ ኢንቨስት የሚያደርግ ማለት ነው ባይ ዴፊኒሽን፣ እና እያፈራ መልሶ ኢንቨስት እንዲያደርግ የሚያስችሉትን ሁኔታዎች መፍጠር መቻል አለበት እና ለዚህ ሶስት ሰብስትራቴጂዎች ስትራቴጂዎች አሉ አንደኛው ላይ ይሄኛውን ሌበር የሆነ ካፒታል እንዴት አኪሚሌት እንደሚያደርግ የሚል ነው። ሁለተኛ ማርኬቱን ሳፖርት የማድረግ ነው። ማርኬቱ ፐርፌክት አይደለም፣ በእሱ ላይ የሚሰራ ነው። ሶስተኛው ደግሞ ህግጋቶች አሉ፣ ሬጉሌሽንስ አሉ፣ ፕራይቬት ሴክተሩ እንዲሰራ የሚያደርግ እዛ ላይ አለ እና እነህ የራሱ ሶስት ሰብ ስትራቴጂ ሰፊ የሆነ የተለያየ የፖቲ አይዲያ በውስጣቸው ይዘዋል እንግዲህ ይሄ አንድ ነው። የፕራይቬት ሴክተሩን በሚመለከት ነው። ሁለተኛው የኢኮኖሚክ ስትራክቸሩን ይሄ መዋቅሩን የመቀየር ትራንስፎርም የሚያደርግ እሱ ራሱ ሌላ አራት የሆኑ ስትራቴጂዎች አሉት። አንደኛው ስትራቴጂ ምንድን ነው? የፊዚካል እና ሂውማን ካፒታል የካፒታሉን ማሳደግ እንግዲህ የእውቀትም ይሁን የገንዘብም ይሁን ስኪል እነኚህን ነገሮች እንዴት ያድጋሉ የሚል ነው። ሁለተኛ የሌበር ራሱ ፕሮዳክቲቪቲ የሚሉት አለ፣ እርሻን ስፔሻላይዜሽን የሚያያያዝ አለ፣ በኢንዱስትሪ ላይ የሚያተኩር አለ። እና ይሄ ሁለተኛው ስትራቴጂ ስትራክቸራል ትራንስፎርሜሽን ሊያመጣ የሚችለው ስትራቴጂ በኢንዱስትሪ ፖሊሲ፣ በእርሻ ፖሊሲ እና በሂዩማን ካፒታል ፖሊሲዎች ላይ የሚያተኩር ነው። ይሄኛው መዋቅራዊ ለውጥ ያስፈልጋል ምክንያቱ ለምንድን ነው እስካሁን ድረስ ያለው መዋቅራዊ ለውጥ አይታይም በኢትዮጵያ ውስጥ የቀጨጨ ነው በአብዛኛው ወደ አስራ ሰባት አስራ ስምንት አስራ ሰባት ሚሊዮን የሚሆኑ ሀውስሆልድ አሉ በትናንሽ ኢኮኖሚክ አክቲቪቲ ላይ የሚሳተፉ አሁን ይሄንን ትራንስፎርም ማድረግ መቻል አለበት ወደ ትላልቅ ከሆነ ላርጅ ስኬል ወደሆኑ ትራንስፎርም መሆን አለባቸው እና እነኚህን ትራንስፎርም ሊያደርጉልን የሚችሉት ፖሊሲዎች ምንድን ናቸው? በእርሻው ላይ ይሁን፣ በማኒፋክቸሪንግ ላይ ይሁን፣ በሂውማን ካፒታሉ ላይ ይሁን ምንድን ናቸው የሚለው ይሄ ሁለተኛው ክፍል ነው። ሶስተኛው ክፍል የሚሆነው የአካባቢ ልማት ስፓሻል ትራንስፎርሜሽን ብዬ የምጠላው ነው። ይኸው ምንድን ነው፣ አካባቢዎች በኢትዮጵያ ውስጥ ያሉ አካባቢዎች ይለያሉ፣ በሰው ብዛት ይሁን፣ በከተማዎች ብዛት ይሁን በተፈጥሮ ሀብት ያላቸው የሌበር ኮንሰንትሬሽኑ በጣም ይለያያል ኢትዮጵያ ውስጥ እና አሁን እነኚህ ያልተመጣጠኑ ሁኔታዎች አሉ በየአካባቢው እና ይሄንን እንግዲህ ታሳቢ በማድረግ እንዴት ነው አካባቢውን በክልል ይሆን በወረዳ ደረጃ ይሆን በከተማ ደረጃ ይሆን እታች በቀበሌ ደረጃ ይሆን። እንዴት ነው መለወጥ የሚቻለው ማደግ የሚቻለው የሚለው ሶስተኛው ክፍል ነው እና እዚህ ላይ ራሱን የቻሉ ብዙ ሰብ ስትራቴጂዎች አሉ። ሶስት በተለይ ጠቅሻለሁ። አንደኛው የከተማ ልማትን የሚያስመለክት ይሆናል እና በእሱ ላይ ደግሞ ብዙ ጥናቶች ተደርገው ተሰርተዋል፣ እንዴት ከተማ መልማት እንዳለበት። ሁለተኛ የኢንፍራስትራክቸር ዴቨሎፕመንት ነው። እሱ ላይ ከትራንስፖርት ይሁን የኢነርጂ፣ የውሃ፣ የኤሌክትሪክ ሲቲ ጋር ተያይዞ አሁን እሱ ላይም ብዙ ጥናቶች እና ፖሊሲዎች አሉ። ሶስተኛው ሰብ ስትራቴጂ ይሄ አካባቢዎችን የማልማት በተለይ በዲስትሪክት እና በወረዳ እና በታክ በቀበሌ ደረጃ ያሉትን ልማቶች ለማምጣት የሚያስችሉ የሪሶርስ ሞቢላይዜሽን እና ማኔጅመንት ምን ይመስላሉ የሚለው ነው። እና እንግዲህ እያንዳንዱ ሰብ ስትራቴጂ ብዙ በውስጡ ፖሊሲዎች አሉት። እነኚህም ፖሊሲ እንግዲህ የሚያረቁት በስራው ላይ ሙያ ያላቸው ያጠኑ ግሩፖች ይሆናሉ። ራሱ ከአካባቢውም የሚሳተፉ ሁለተኛ ከውጭም ደግሞ ኢንዲፔንደንት የሆኑ ሪሰርቸሮች አንድ ላይ ሆነው የሚሰሯቸው ይሆናል። ስለዚህ እነኚህ ናቸው እንግዲህ ሶስት ትላልቅ ጎሎች አሉ፣ ስትራቴጂክ ጎልስ አሉ። በውስጣቸው ደግሞ አስር የሆነ ሰብ ስትራቴጂስ አሉ። እነኚህ ሁልጊዜ ልንይዛቸውና ልናያቸውና ልንለካቸው የሚገባ ነገር ነው። እነኚህ ነገሮች ለሁሉ ሰው ግልጽ ሆኖ መታየት አለበት። ለእኔም ለተራ ሰው በሚገባ ቋንቋ ግልጽ ሆኖ መታየትና ማየት አለበት። ወዴት ነው የምንሄደው? አሁን ያለው የትነን ወደፊት ወዴት ነው የምንሄደው? የሚያደርሰን መንገድ ምንድን ነው እዛ ድረስ የሚሉት ነገሮችን ያካትታል ማለት ነው። እነ ዶክተር ጸጋዬ ተገኑ በስቶክሆልም ዩኒቨርሲቲ የሕዝብ እድገት ተመራማሪ ስለ ቃለ ምልልሱ እናመሰግናለን። እሺ፣ እኔም ስለተሰጠኝ አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።